ሐዋሳ ከተማና ሲዳማ ዞን ከዛሬ ጠዋት ጀምሮ መንግስታዊና መንግስታዊ ያልሆኑ ድርጅቶች ተዘግተዋል። መስሪያ ቤቶቹ ተዘግተው የዋሉት ኤጄቶ በመባል የሚጠራው የሲዳማ ወጣቶች የማህበራዊ ሚዲያ ለሶስት ቀናት ስራ ማቆም አድማ ማወጁን ተከትሎ ነው። ወጣቶች ዛሬ ጠዋት በስራ ገበታቸው የተገኙ ወጣቶች ቢሯቸውን ለቀው እንዲወጡና እንዲዘጉ እንዳስገደዷቸው ለቪኦኤ አስተያየት ሰጪዎች ተናግረዋል። የመንግስት አካላት በዚህ ዙሪያ ሀሳብ እንዲሰጡ ያደረግነው ጥረት አልተሳካም። ዛሬ በሐዋሳ ከተማና በስዳማ ዞን ጠዋት ጀምሮ መንግስታዊና መንግስታዊ ድርጅቶች ተዘግተው ውለዋል። እነዚህ መስሪያ ቤቶች ተዘግተው የዋሉት ኤጀቶ በሚባል የሚጠራው የስዳማ ወጣቶች የክልልነት ጥያቄያችንን አልተመለሰም፣ የውሳኔ ህዝብም ቀን በውል አልተገለጸም የሚለውን ጥያቄ ተከትሎ በማህበራዊ ሚዲያ ለሶስት ቀናት ስራ የማቆም አድማ ማወጃቸውን ተከትሎ ነው። የሐዋሳ ዩኒቨርሲቲ፣ የመንግስትና የግል ኮሌጆች፣ በከተማውና በዞኑ የሚገኙ አጠቃላይ ትምህርት ቤቶች ተዘግተው ውለዋል። ስራ የማስቆም ዓላማ የስዳማ ጥያቄ ለመቀልበስ የሚደረገውን ጥረት ለመቃወም መሆኑን የስዳማ ነፃነትና መብት አክቲቪስት ወጣት ታሪኩ ልማ ተናግሯል። ህገ መንግስታዊ የሲዳማ ህዝብ ጥያቄ ህጉን ተከትሎ ፍጻሜ እንዲያገኝ የሚጠይቅ ትግል ነው ሲደረግ የነበረው። በዛሬው ቀን የህዝቡ በመንግስት ላይ ያለውን ጥርጣሬና መንግስት በተለይም ደቡብ ክልል መሪ ድርጅት የሆኑ ደኢህዴን የሲዳማን ህዝብ ጥያቄ ለመጥለፍና ለመቀልበስ በቡ መልቦ እየተደራጀ ነው የሚል ስጋት ስላለ የስራ ማቆም አድማ ተደርጓል ማለት ነው። ቀጥሎ ጥያቄው የማይመለስ ከሆነና የሪፈረንደም ቀን ተነግሮ ሲዳማ ላለፉት በርካታ ዘመናት ዋጋ ሲከፍልለት የነበረው ጥያቄ ከግብ የማይደርስ ከሆነ ይህ ሰላማዊ ትግል ወይም አድማም ሆነ በሌላ መልኩ ትግሉ ይቀጥላል። በዚህ ሂደት ውስጥ የኤጀቶ ወጣቶች ስራ የገቡ አካላትን በጉልበት ሄደው ከቢሮ እንዲወጡ ዩኒቨርሲቲ ድረስ አድርጓል። የሚል መረጃ ነግረውኛል። ከህግ አኳያ እንዴት ታየዋለህ? አንተ ለነጻነት የምትታገል አክቲቪስት ውስጥ ነ በዛሬው ቀን የተደረገውን ትግል ለማጥላሸት እና አቅጣጫውን ለማስራት ሙከራ አድርገዋል። በፈቃደኝነት ላይ የተመሰረተ ነው። የስራ ማቆም አድማው በዛ ደረጃ የተደረገ ነው እንጂ በግዴታ የተደረገ የለም። ኖሮም ከሆነ በግዴታ ሀይል ለመጠቀም እንቅስቃሴ ያደረጉ ሀይሎች የእጀቱን ትግል ለማስመጣት እና እጀቱ ካስቀመጠ አቅጣጫ ተንቀሳቅሰው ትግሉ በማይፈልግበት ሁኔታ እንዲስተጓጎል ለመፈለግ ፍላጎት ያላቸው ሀይሎች ናቸው እንጂ በጣም ሰላማዊ በሆነ መልኩ እና በፈቃደኝነት ላይ የተመሰረተ የስራ ማቆም አድማ ነው ለማድረግ የተሞከሩ አንዳንድ አካባቢ ጎማ የማቃጠል የተወሰነ ሰዓት ቢሆንም መንገድ የመዝጋት አዝማሚዎችም ታይተዋል። አዎ ይሄ ከምንድን ነው የመነጨው? በዋናነት ይህንን አፈጻጸሙን የሚከታተሉ ወጣቶች በተለያዩ አካባቢዎች ላይ ቅኝት ሊያደርጉ ይችላሉ። ይህንን በሚያደርጉበት ዝም ብሎ የሚሄዱ ወጣቶችን በመያዝ በማስር የፀጥታ ኃይሎች ህዝቡን ወደ ቁጣ ወጣቱን በተለይ ወደ ቁጣ ለማስገባት ሞክረዋል። ወጣቶች ተሰብስበውም ሲመክሩ ለመበተን ተሞክረዋል። በዚህም የተወሰኑ ሰዎች ተጎድተዋል። ይህ በዚህ ንዴት የተነሳ ይህንን ሰላማዊውን የስራ ማቆም እንቅስቃሴ አቅጣጫ ለማንሳት ተሰርተዋል ማለት ነው። የደህንነት ስጋት ስላለብኝ ስሜ በሚዲያ እንዲገለጽ አልፈልግም ያሉት በአዋሳ ዩኒቨርሲቲ መምህር የሆኑት እና አስተያየታቸውን ለቮይስ ኦፍ አሜሪካ የሰጡት ጠዋት ከቢሯቸው መጥቶ ወጣቶች እንዳስወጧቸው ተናግሯል። በስራቸው ላይ ተጽዕኖ ማሳደሩም ተናግረው የነበረው የዩኒቨርሲቲ አስተዳደር ቢሮዎችም ዝግ እንደነበሩ ገልጸዋል። እየገባሁ ነበረ ቢሮ ገብቼ ኮምፒውተሮች ስቀፍ የሆኑ ተማሪዎች እና ልጆች መጥተው በር ዝጋ ነው ያሉት። ዛሬ ዝግ ነው በር ዝጋ አሉ። እዛ እሺ ብዬ ነው የወጣሁት ወደ ቤት ሞተሬ። ዛሬ ዝግ ነው በሶስት ቀን ስራ የለም ያሉት እዛ። በኋላ ሌላውንም እየዞሩ በሙሉ የቢሮውን የመምህራን ቢሮ እየዞሩ እያዘጉ “ውጡ” ይሉ ነበር። ምንም ፈቃድ አልጠየቁኝም። አግባብነትም የለውም። ክላስ ብሄድ ምን ሊያደርጉኝ ነበር? ከመሄድ የበፊት እንዲያደረጉት ዜባ ምን ሊያደርጉኝ ነበር እያልኩ ነው ሳስበው፣ ይሆናል ከቤት ስመለስ ደግሞ ልጆችም ትምህርት ቤት ተመልሰዋል። የለም ተ ከዚህ ውጭ የታዘብኩት የመኪናን ማቃጠል ቴንደንስ ነበራቸው። ጊዜ መኪናውን ከውጭ ሞተሩን መኪናውን ለይተው ቆጣጠሩ ነበረ ስነስቶ ባሄድ መኪና ቆይተው የማኪና ማቃጠል እንትን ሁሉ እንደ አዝማሚያ እንዳላቸው ይሰማ ነበር። አስተዳደር ቢሮም አልነበሩም አስተዳደር ሰዎች ኦልሬዲ ዘግተዋል። እንግዲህ አስተዳደሩም ትብብር አለው ማለት ነው። መስራት የነበረብኝን ተማሪዎችን ዘጋጅ የነበረውን ዝግጅት ትቼ ቤት ኔዋል ዋስትና የስ እስከምን ድረስ ነው ቢሮ የውጣ ማን በፈለገው ሰዓት ማንም ውጣ የሚለኝ ከሆነ ወያሳየኝ ነገር የለውም። ለወደፊት ምን ዋስትና አለኝ የሚለው ትንሽ እንትን ርሳሪዎች ከቶኛል ሌላ ስማቸው እንዲገለጽ ያልወድሩ የከተማ ነዋሪ አንዳንድ የንግድ ስፍራዎች ተዘግተው መዋላቸውን ጠቅሰው የሰው እንቅስቃሴ ከወትሮው የተገደ መሆኑን ገልጿል። እንግዲህ በር ማዘጋት የተለያዩ ድርጅቶችን ባንክም አዘግተ ነበሩ። መከላከያ ሰራዊት መጥተው አስከፍቶ ባንክ አገልግሎት ሰጥና ባለው ወደላይ ወደ አለሞራና አቶቴም ባለው አካባቢ ው ከጸጥታ አኳያ የ አካባቢው ነዋሪው በፍርሃት በሙሉ የንግድ ድርጅቶች ተዘግቶ ነው የዋለው። ወደዚህ ደግሞ ዋን ነባር ከተማ የሚባለው ያው አገልግሎት ሽስጠ ነው የዋለው ማለት ነው። ወደዚህ ወደ አላሙራ ትምህርት ቤት እና ወደ ዶሮ እርባታ አካባቢ መንገድ ላይ ጎማ በማቃጠልና በቡድኑ በመሆን መንገድ በመዝጋት ረብሻ ሰው ንብረት ምናምን ባይነኩም የሆኑ ውከቶች ነበሩ። ከዛ መከላከያ ሰራዊት ደርሰው በትኖ አካባቢው ነጻ ያርገዋል። በከተማው አንዳንድ ቦታ ለይቶ ያልተከፈቱ የንግድ ተቋማት ቢኖሩም የነዋሪዎች እንቅስቃሴ እንደ ወትሮ ባይሆንም አልተቋረጠም። በተጨማሪም የንግድ ቤቶችና የገበያ ስፍራዎችም ስራቸውን ሲሰሩ ደሰነበቱት። ወጣቶች ስራ የማስቆም አድማ እንደሚያደርጉ ከሁለት ቀናት በፊት በማኅበራዊ ሚዲያ ቢያውጁም፣ ይህንም በተመለከተ ከክልሉ ከዞን ሞኔ ከሐዋሳ ከተማ የመንግስት አካል የተሰጠ መግለጫ የለም። ዛሬ የተካሄደውን የስራ ማስቆም አድማ ተከትሎም የመንግስት አካላት በዚህ ዙሪያ ሀሳብ እንዲሰጡ ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ራዲዮም Jonathan Zebdius, how awesome.